ጤናና አካባቢ ኮቪድ-19 ማለትም ኮሮና ተዋሲ በመጀመሪያ በአንድ ሰው ላይ ከታየ በኋላ 100000 ሰዎችን ለመልከፍ 67 ቀናት እንደወሰደበት 200000 ለመሙላት ግን ተጨማሪ 11 ቀናት ብቻ እንዳስቆጠረ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ተናግረዋል ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? በተዋሲው የተያዙ ሰዎች 300 ሺ መሙላታቸው ከተሰማ ከሁለት ቀናት በኋላ ደግሞ ዛሬ አጠቃላይ ቁጥራቸው ሶስት መቶ ዘጠና ስድስት ሺህ ሁለት መቶ ሰላሳ ስድስት መድረሱ ይፋ ሆኗል። ኮሮና ተዋሲ ባለው የመጋባት ፍጥነት የሚለከፈው ሰው እየጨመረ ስለሚሄድም ምናልባት በቅርቡ በየሀገራቱ የታማሚው ቁጥር አንድ መቶ ሺህ ሊሞላ እንደሚችል የዓለም የጤና ድርጅት ግምቱን አመላክቷል። ዓለምን አስጨንቆ ያደናገጠው አዲሱ ተዋሲ የፍጥነቱን ያህል ተገቢው ጥንቃቄ በተወሰደባቸው እንደ ቻይና ና ጃፓን ያሉ ሀገራት የሚያዙ ሰዎች ቁጥር መቀነስ ብቻ ሳይሆን የወትሮ ህይወት እያንሰራራ መሆኑ ደግሞ በሌላ በኩል እየተሰማ ነው። ጥንቃቄን ለመውሰድ እንዲረዳ የህክምና ባለሙያን እንግዳችን አድርገናል። አብረን ንቆይ ፕሮፌሰር ያሬድ ወንድምኩን በዩናይትድ ስቴትስዋ ቨርጂኒያ ግዛት የውስጥ ደዌ ህክምና ባለሙያ ናቸው። አለምን ከባድ ስጋት ውስጥ በከተተው በኮሮና ተዋሲ የተያዙ ታማሚዎችን ከሚከታተሉ ሐኪሞች አንዱ በመሆናቸው እናንተ አድማጮቻችንን እንዲህ ያለውን ባለሙያ ምን እን ጠይቅላችሁ ብለን በፌስቡክ በጠየቅነው መሰረት ከሰባ በላይ ጥያቄዎች ደርሰውን መሰረታዊ ያልናቸውን መራርጠን የሕክምና ባለሙያውን አነጋግረናል። በቅድሚያ በጣም አመሰግናለሁ ፕሮፌሰር ያሬድ። በጣም አመሰግናለሁ ወይዘሮ ሸዋዬ እድል ስለተሰጠኝ። እንግዲህ ከተላኩት ጥያቄዎች አንዱ ተዋሲው በምን አይነት መልኩ ነው የሚተላለፈው? በአጭሩ ይግለጹልን። እንግዲህ ኮሮና ቫይረስ ኮቪድ አስራ ዘጠኝ የሚባለው የሚተላለፈው በሽታው የያዘው ሰው ሲያስነጥስ ወይም ሲያስለው ከመተንፈሻ አካሉ የሚወጡ የአየር ቅንጣቶች ወይም የፈሳሽ ቅንጣቶች በፈረንጅኛው አጠራር ድሮፕለት የሚባሉት በአካባቢው ሲሰራጩ ነው። አንድ ሰው ሲያስል፣ አንደኛ በቅርብ ርቀት ያለ ሰው ላይ እነዛ ቅንጣቶች ይደርሳሉ። ሁለተኛ የሚያስነጥሰው ወይም የሚያስለው ሰው ቫይረሱን የተሸከሙ ቅንጣቶች ሲያወጣ እነዛ ብናኞች እስከ ሁለት እርምጃ ርቀት ወይም እስከ ስድስት ጫማ ርቀት ድረስ ባለው አካባቢ ላይ ይበተናሉ። ስለዚህ እዛ አካባቢ ያሉ ቁሳቁሶች በሙሉ ይበከላል ማለት ነው። የተበከለውን ቁሳቁስ ነክተን ወደ አፍንጫችን፣ ወደ አፋችንና ወደ አይናችን እጃችን ስናመጣ በሽታው ይተላለፍብናል ማለት ነው። ሶስተኛ ነጥቡ ደግሞ ምንድነው? ያ የሚያስነጥሰው ወይም የሚያስለው ሰው የሚበክለው የራሱን እጅ፣ ጉንጭ ልብሱን ጭምር ነው። ስለዚህ በሽታው ያለበትን ሰው ስንጨብጥ፣ ስንሳሳም፣ ስንተቃቀፍ ለበሽታው ተጋላጭ እንሆናለን ማለት ነው። ሌላ የሚተላለፍበት መንገድ አለ ወይ? መጸዳጃ ቤት በተለያየ ነገሮች ይተላለፋል የሚሉ አሉ። አዎ እንግዲህ ይሄ የምናውቀው ጉዳይ ይሄ ቫይረስ ከተጠቂው ሰው አንደኛ እንዳልኩት፣ በመተንፈሻ አካላት በሚወጡ ፈሳሾችና ቅንጠቶች ይተላለፋል እዛ ውስጥ ታይቷል። ሁለተኛ ደግሞ በሽታ ያለባቸው ሰዎች በሰገራቸው ውስጥ ሲመረመር ይሄ ቫይረስ ተገኝቷል። ቫይረሱ በሁለተኝነት ደረጃ የሚያጠቃው የሰውነት አካል የጨጓራና የአንጀት አካሎችን መሆኑን ታውቋል። አንዳንድ በሽተኞች የበሽታው ምልክታቸው ከማስነጠሱ ከማሳሉ ጋር ደግሞ ተቅማጥም ይኖራቸዋል ማለት ነው። ግን ቁም ነገሩ ያለው በየትኛውም በኩል የመተላለፍ እድል ይኑረው የግለሰብ ንጽህና ከምንም ነገር በላይ አስፈላጊ ነው ማለት ነው። ለዛም ነው እጅን በሳሙናና በውሃ መታጠብ እንደ አንደኛ መከላከያ መንገዳችን አድርገን የምናስተምረው። መልካም፣ ሌላው በብዛት የተጠየቀው በተዋስው የተለከፈ ሰው በምን ያህል ጊዜ ውስጥ ነው የበሽታው ምልክት የሚታይበት? እንግዲህ በሽታው ከሚይዛቸው ሰዎች አብዛኛዎቹ ምንም አይነት የበሽታ ምልክት ላያሳዩ ይችላሉ ወይም ቀላል የጉንፋን አይነት ምልክቶች ሊያሳዩ ይችላሉ። እነዚህ ሰዎች ቫይረሱን ካገኙበት ጊዜ ከሁለት ቀን ጀምሮ እስከ አስራ አራት ቀን ድረስ ባለው ጊዜ ውስጥ የበሽታ ምልክት ሊያሳዩ ይችላሉ። በአማካይ አምስት ቀን ተብሎ ይወሰዳል። ግን ከሁለተኛው ቀን እስከ አስራ አራተኛው ቀን ባለ ጊዜ ውስጥ የበሽታ ምልክት ሰዎች ሊያሳዩ ይችላሉ። እንግዲህ በተዋስዮ የተያዙ ሰዎች እንዳገገሙ ይነገራል። አንድ ሰው ማገገም ከቻለ በራሱ መንገድ ነው የዳነው ወይስ መድኃኒት ተገኝቶለታል የሚሉ ጥያቄዎች አሉ። እንዴት ነው ፕሮፌሰር? አብዛኛዎቹ ሰዎች ታክመው የወጡትም ሆነ ሐኪም ቤትም ያልደረሱት ታማሚዎች ከበሽታው ይድናሉ። በራሳቸው ነው የሚድኑት። ሕክምናው የሚደረገው ሰዎችን ከበሽታው ማዳን ሳይሆን በሽታው በጠናባቸው ጊዜ አጋዥ ህክምናዎችን በመስጠት ነው። ለምሳሌ ኦክሲጅን ሲያጥራቸው ተጨማሪ ኦክሲጅን መስጠት፣ ሳምባቸው ከመጠን በላይ ደክሞ ምንም አይነት ኦክሲጅን ማስተላለፍ በሚያቅተው ጊዜ የመተንፈሻ መሳሪያዎች ላይ በማስቀመጥ ከበሽታው ችግር አገግመው እንዲወጡ የመደገፍ እንጂ በሽታውን የማዳን ህክምና የተረጋገጠ የለም። አንዳንድ መድኃኒቶችን ለምሳሌ ይረዳል ሲሉ ይሰማል። ሐኪሞችም አንዳንድ ጽሁፎችም ላይ ለምሳሌ የወባ መድኃኒት የሚባል ነገር አንብቤ ያለው ምን ያህል እውነት ነው? ይሄ እንግዲህ በትክክል ተረጋግጦ ይህን በሽታ ያድናል ተብሎ የሚሰጥ መድኃኒት የለም፣ ግን አንዳንድ በሽተኞች ላይ ሙከራ የሚደረጉ ሁኔታዎች አሉ። ቻይና ውስጥ የወባ መድኃኒት ሃይድሮክሲ ክሎሮኩንን በመጠቀም የተወሰኑ በሽተኞች ላይ መድኃኒቱ ካልተሰጣቸው ሰዎች ጋር በማወዳደር እንዳይብስባቸው ወይም እንዲሻላቸው አስችሏል የሚል አንድ ጥናት ቀርቧል። እኔ እስከማውቀው ድረስ ይሄ የቻይናዎች ጥናት ነው። አንድ አርባ ሁለት ሰዎችን ያካተተ ያንን ማነሻ በማድረግ እዚህም ሀገር የርህራሄ ህክምና ይባላል በሽታው የጠናባቸው ሰዎች ላይ የተረጋገጠም ባይሆን ሃይድሮክሲ ክሎሮኪን መስጠት አለብን የሚል አካሄዶች አሉና አሁን በተለይ በሽታው የጠናባቸው ሰዎች ላይ የሙከራ ወይም የርህራሄ ህክምና ይደረግበታል ይሰጣል ግን የተረጋገጠ አይደለም ሌላው ከአድማጮቻችን የተላከ ጥያቄ በተዋሲው ተይዘው ያገገሙ ሰዎች ደግሞ በዚሁ በሽታ የመያዝ እድል አላቸው ወይ ይላል። እዚህ ላይ እኔ ማለት የምፈልገው የኮቪድ አስራ ዘጠኝ በሽታ የሚያመጣው ቫይረስ ጸባይ ሙሉ ለሙሉ ገና አልተረዳነውም። አዲስ በሽታ ነው። ጥናቶች በሰፊው እየተካሄዱ ነው። ግን ሌሎች ቫይረሶች የሚያመጧቸው በሽታዎችን ጸባይ ስንመለከት በዛ መነሻነት የተወሰነ ነገር ማለት እንችላለን። ከቫይረስ በሽታ ያገገሙ ሰዎች ለተወሰነ ጊዜ ወይም አንዳንዴ እንደ ኩፍኝ ለምሳሌ ለእድሜ ልክ ያህል ከበሽታው እንዳይጠቁ የሰውነታቸው መከላከያ ያዳብራል። ያንን መነሻ አድርገን ስናየው በእኔ እይታ ከቫይረሱ የተጠቁ ሰዎች ሌላ ችግር እስከሌለባቸው ድረስ ደግሞ በቫይረሱ የመጠቃት እድላቸው በጣም ትንሽና ወይም የሌለ ነው የሚመስለኝ ይሄ የእኔ አስተሳሰብ ነው። ከሌሎች የቫይረስ በሽታዎች ጸባይ በመነሳት ልል የምችለው መልካም። አሁን ይሄ ተህዋሲ በብዛት ቅዝቃዜ ባለባቸው አካባቢዎች ነው የተሰራጨው ይባላል። ና ከአየር ጠባይ ይዞታ አኳያ ሞቃትና ቀዝቃዛ ብሎ ይመርጣሉ? ምን ይላሉ እዚህ ላይ? ይሄም የተረጋገጠ ነገር አይደለም። አሁን በማየው ሁኔታ ለምሳሌ ሞቃት ሀገሮች፣ መካከለኛው ምስራቅ ሀገሮች ውስጥ በሽታው ከኢትዮጵያ በበለጠ ሁኔታ እየተስፋፋ ያለበት ሁኔታ አለ። ህንድ ሀገር ሞቃት ነው እንደ ኢትዮጵያ። በአሁኑ ሰዓት ህንድ ሀገር ውስጥ በሽታው እየተስፋፋ ነው። ግን ማየት ያለብን ነገር ለምሳሌ በሽታው ቻይና ውስጥ በነበረበት ጊዜ ኢሮፕም ሆነ አሜሪካ ይሄ የቻይና በሽታኛው እኛ ጋር አይመጣም ብለው የሀገር መሪዎች ጭምር እስከ መናገር የደረሱበት ሁኔታ ነበረ። ግን አሁን ደግሞ እንደምናየው የበሽታው ማዕከል ኢሮፕና ሰሜን አሜሪካ ሆኗል። ስለዚህ ያው የስርጭቱ ጊዜ መለያየት ይመስለኛል ከአየር ጸባዩ ይልቅ አሁንም እዚህ ጋር ሙሉ ለሙሉ ተነስተን ነው አይደለም ለማለት አንችልም። ያሉትን መረጃዎች ስናይ ግን እኔ ሙቀቱ በሽታው ኢትዮጵያ እንዳይደርስ ያደርጋል የሚል አስተሳሰብ የለኝም። ሌላው እንግዲህ ቻይና ውስጥ ያን ያህል ሰው ለተዋሲው ተጋልጦ በነበረ ሰዓት ጣሊያን ውስጥ ገብቷል ተብሎ ሲነገር ያን ያህል ጥንቃቄ ስላልተወሰደ አሁን ተስፋፍቶ ያደረሰውን ጉዳት እያየን ነው። የጣሊያንና የኢትዮጵያውያን ማህበራዊ መስተጋብር ደግሞ ተመሳሳይ ነው። እኔ ሁለቱንም በቅርበት ስላየሁ ነው። ህዝቡ በጣም አብሮ ነው ጊዜውን የሚያሳልፈው። ቤተሰብ በጣም የተቀራረበ ነው። ተሰባስበው ቡና መጠጣት፣ መጫወት የለመዱ ናቸው። ልክ እንደ ኢትዮጵያውያን ማለት ነው። እና ይሄ ልማድ እራሱን የቻለ አሉታዊ ነገር አምጥቷል። በዚህ ተዋሲ ምክንያት ለኢትዮጵያ ህብረተሰብ ከቤት ውጭ ባለውም ሆነ በቤት ውስጥ ባለው ግንኙነት እንዴት አይነት ምክር ይመክራሉ ይሄንን ተዋሲ እንዳይስፋፋ ለማድረግ? አዎ እንግዲህ ይሄ ወረርሽኝ በከፍተኛ ሁኔታ ያጠቃቸው የሰሜን አልያን ግዛት የጤና ባለሙያዎች ለዓለም ህዝብ ያስተላለፉትን መልእክት መነሻ ማድረግ እፈልጋለሁ። ከቦታ ቦታ መዘዋወርን በፍጥነት እንዲቆም ማድረግ ከሁሉም በላይ የምናስተላልፈው መልእክት ነው ብለዋል። ከዛም ጋር በተያያዘ የአካል መቀራረብ ላይ የተመሰረተ ግንኙነትን መቀነስ ይገባዋል ብለዋል። ስለዚህ የነሱኑ መልእክት ነው እኔ የማስተላልፈው። በተለይ ማህበራዊ ኑሯችን ላይ ስንመጣ የኢትዮጵያዊ ኑሮ ወይዘሮ ሸዋዬ እንዳሉት ከጣሊያኖች ኑሮ ጋራ የተቀራረበ ነው። አብሮ መብላት፣ አብሮ መጠጣት፣ በክፉም በደጉ መሰባሰብ ያለበት ነው። አሁን ይህንን ወረርሽኝ መከላከል ካለብን ሊታሰብበት የሚገባው ጉዳይ ነው። በተለይ ለምሳሌ እኔ በቀላሉ ማንሳት የምፈልገው ዕድርን፣ ዕቁብን፣ ቀብርን፣ ለቅሶን የመሳሰሉትን ነገሮች ኢትዮጵያ ውስጥ ያሉ የህብረተሰብ ጤና ባለሙያዎች በሰፊ ሁኔታ የሚያስተምሩ ይመስለኛል። እነዚህ ማህበራዊ ግንኙነታችን እና ማህበራዊ እሴቶቻችን ተጋላጭ ያደርጉናል። ስለዚህ ምንድን ነው መሆን ያለበት የሚመስለኝ አስበንበት፣ በእነዚህ ግንኙነቶች ላይ የሰው ቁጥር መቀነስ ያለበት መሆኑ። ለምሳሌ አንዳንዴ ምሳሌ ማቅረብ ይቀላል። ሰዎች ወደ ቀብር ሲወጡ፣ ቀብር የሚሄደውን ሰው ቁጥር እድሮች መቀነስ፣ ከቀብር መልስ ወንበሮችን ማራራቅ፣ ሰዎች ራቅ ራቅ ብለው እንዲቀመጡ፣ ሰዎች ሰላምታ እጅ መንሳት ባህላችን ነው። እጅ በመንሳት ከመተቃቀፍ፣ ጉንጭ ለጉንጭ ከመሳሳም፣ ከመጨባበጥ ይልቅ የታመመ ሰው ለምሳ ትኩሳት ያለበት የሚያስለው፣ የሚያስነጥሰው ሰው ከቤቱ እንዳይወጣ፣ ቀብር እንዳይገደድ፣ እድር እንዳይገደድ፣ ዕቁብ እንዳይገደድ፣ ይቅርታ የሚሰጥበት መንገድ መመቻቸት፣ የመሳሰሉት ነገሮች ጠለቅ ብለን ማሰብ ያለብን ይመስለኛል። በተለይ የኢትዮጵያን ጉዳይ ሳነሳ የሚያሳስበኝ ነገር የገበያዎችና የሕዝብ ትራንስፖርት ጉዳይ ነው ለምሳሌ በአዲስ አበባ ውስጥ ሾላ ገበያ፣ ጨርቆስ፣ መርካቶና አያየ እንደሆነ ሰዎች በብዛት ተገፋፍተው ተጨናንቀው ነው የሚገበያዩት። የአካል መነካካት መቀራረቡ ብዙ ነው። በሽታ ያለባቸው ሰዎች በአንድ የግብይት ወቅት የማስተላለፍ እድላቸው ትልቅ ነው። ስለዚህ ወረርሽኙ እስከሚያልፍ ድረስ ምን ማድረግ አለብን ብሎ መታሰብና እርምጃ መወሰድ ያለበት ይመስለኛል። ጥሩ ጥሩ አካሄዶች አሉ። ትምህርት ቤቶች መዘጋት፣ የእምነት ቦታዎች የዩኒቨርሲቲዎች የስራ ቦታዎች ሰዎች ቁጥራቸው እንዲቀንስ እድሜያቸው ከሀምሳ በላይ የሆኑ ሰዎች ይቅርታ እንዲደረግላቸው እየተደረገ ነው። እነዛ እርምጃዎች ግን በቂ ላይሆኑ ይችላሉ እና ሌሎችን መታሰብ ያለባቸው ይመስለኛል። ጥያቄዎቻችሁን በመላክ እንዲሁም ሀሳባችሁን በማካፈል የተሳተፋችሁትንም ሆነ ለጥያቄዎቹ ማብራሪያ የሰጡንም ባለሙያ በድጋሚ እናመሰግናለን። በነገራችን ላይ አንዳንዶች ጉዳዩን ከእምነት ጋር ሲያነሱ አስተውለናል። ጥጃዬን አስራለሁ እግዚአብሔርንም አምናለሁ እንዳለው አርሶ አደር ከእኛ የሚገባውን በማድረግ ራሳችንን ከበሽታው ጠብቀን የእኛ የሆኑትንም ሁሉ ለመከላከል እንድንችል ማስተዋልን እንድናስቀድም ምክራችን ነው። ለእለቱ ያልነውም በዚሁ አበቃን። ሸዋ እየለገሰ ነኝ። ሰላም ሁኑ።